ዶክተር ይርጋ ገላው ወልደየስ በከርቲን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ድህረ ምረቃ ገዲብ መምህርና ተመራማሪ በቅርቡ ኮሎኒያል ሪራይቲንግ ኦፍ አፍሪካን ሂስትሪ በሚል በተለይም በሁለት አሜሪካውያን ደራሲያን ዘንድ በፕሮፌሰር ዌንዲ ቤልሸር ና ዶክተር ማይክል ክላይነር የተጻፈውን መጽሐፍ ላይ ወለተ ጴጥሮስን አስመልክቶ ብርቱ የሆነ ትችት የያዘ በመጽሐፍ ግምገማ መልክ አቅርበዋል በአንድ ጆርናል። ይኸውም ራሱን ችሎ ለህትመት በቅቷል። ዋነኛ የመጽሐፉ ተቃርኖ ወይም የአፍሪካን ታሪክ በክለሳ መልክ የቅኝ ገዢ ተጽዕኖ ወይም ኢንፍሉዌንስ ባለበት መልክ ተጽፏል ሊያሰኙት የቻለው አንኳር ነጥቦች ምንድን ናቸው? በጣም አመሰግናለሁ። ይሄንን መጽሐፍ የኢትዮጵያን ታሪክ እና ነባር ማንነት ከታሪኩ ተቃርኖ ባለው መንገድ እንደተጻፈ ለማሳየት የተነሳሁበት ዋናው ምክንያት እነዚህ ጸሐፊዎች በቅድሚያ የጽሁፋቸውን ያቀረቡት የጥንትን የኢትዮጵያ የአስራ ሰባተኛው ክፍለ ዘመን የኢትዮጵያን የብራና መጽሐፍ በመተርጎም ነው። በመተርጎማቸው ሂደት ውስጥ ደግሞ አንደኛ የኢትዮጵያን የግዕዝ ትምህርት በአግባቡ አያቁም። በተለይ ዋነኛዋ ተርጓሚ ፕሮፌሰር ዌንዲ ቤልቸር ምንም አይነት የግዕዝ እውቀት የላቸውም። ሁለተኛ ደግሞ የግዕዝ እውቀት ያላቸውን ሰዎች ሄደው በሚጠይቁበት ጊዜና ትርጉሙን ሲነግሯቸው እነሱ የሚፈልጉትን ሀሳብ ስላልነገሯቸው የሰዎቹን ትርጉም ወደ ጎን በማድረግ በማጣጣል ባያዝድ ናቸው በእንግሊዝኛው ያው ባያዝድ ናቸው በማለት ወይም ሆሞፎቢክ ናቸው በማለት የእነሱን ሀሳብ ትተው የራሳቸውን ሀሳብ ስለጻፉ ነው። እና ኮሎኒያል ሪራይቲንግ ብዬ እንድጠራውም ያደረገኝ ምንድን ነው ከውጭ ሆነው ፈረንጆች ሁል ጊዜ የእናንተን ታሪክ፣ የአፍሪካውያንን ታሪክ፣ የኢትዮጵያውያንን ታሪክ ከእናንተ የበለጠ እኛ እናቀዋለን፣ እንጽፍላችኋለን በሚል መነሻነት ከጥንት ጀምሮ ይዘውት የመጡትን አስተሳሰብ በሚያንጸባርቅ መንገድ ስለጻፉትና በሀሳባቸውም ውስጥ የተገለጹት የኢትዮጵያ ማንነቶች ከባህል አንፃር ከማንነት አንጻር ከታሪክ አንጻር በተቃርኖና እንደውም ኋላ ቀርነትን ዝቅተኝነትንና አረመኔነትን የተላበሰ ባህል ያለን ሕዝቦች እንደሆነ አድርጎ የሚያቀርብ መሆኑን ስለተገነዘብኩ ያንን ለማሳየት ነው እንግዲህ ይህንን ወደ መጻፍ የሄድኩት። እዚህ ውስጥ በርካታ ነገሮችን አንስተዋል። በተለይም ወለተ ጴጥሮስን አስመልክቶ ወደ ዝርዝር ከመሄዳችን በፊት ኢትዮጵያዊቷ ወለተ ጴጥሮስ ማን ናቸው? በጣም ጥሩ። ኢትዮጵያዊቷ ወለተ ጴጥሮስ በሀገራችን ታሪክ ውስጥ እንደው ታሪካችንን በደንብ ብንማር ኖሮ ታላቅ የሆነ የነጻነትን የማንነትን ለሀገር ፍቅርን ማንነትን ለማስከበር መስዋዕትነት ካደረጉ ጀግና ሴቶቻችን ውስጥ አንዷ ናቸው። በሃይማኖት በእርግጥ በኦርቶዶክስ ቤተ ክርስቲያን ቅድስት ናቸው፣ ደግሞ እንደ ሀገርም ደግሞ በጣም ትልቅ የሆነ የፖለቲካ ማንነትን ተቃውሞን በማቅረብ የውጭን አገዛዝ አንቀበልም በማለት መስዋዕትነት የከፈሉ ናቸው። ስለሳቸው አጭር ለመናገር ያክል የተወለዱት ያደጉት በሀገራችን አጼ ሱስኒዮስ ነግሰው የኢትዮጵያን ሃይማኖት ወደ ካቶሊክነት በመቀየር በሮማ የቤተ ክርስቲያን አስተዳደር ስር ሀገራችን እንድትወድቅ ባደረጉበት ሰዓት ነው። በዛ ሰዓት ኢትዮጵያውያን ኦርቶዶክስ የሆኑ ሁሉ ወደ ካቶሊክነት እንዲቀየሩ ታዞ ስለነበረ በየቤተ ክርስቲያኑ የካቶሊክ ቅዳሴ እንዲደረግ፣ ለንጉሱ ጸሎት እንዲደረግ፣ ሕዝቡ የነበረውን ሰንበትን የማክበር፣ ታቦትን የማክበር የመሳሰሉ ነገሮች እንዲቀሩ እና የኦርቶዶክስ እምነት እንዲጠፋ በዚህም ምክንያት ብዙ ሰዎች እምቢ ያሉ እንዲገደሉ፣ እንዲቀጡ ትእዛዝ ወጥቶ ይሄ ይፈጸምን በነበረበት ጊዜ ነው የተወለደችው። እናቷ ክርስቶስ እበያ ትባላለች። አባቷ ባህር ሰገድ ይባላሉ። ዳወሮና ፈቂ ጋር በሚባል አካባቢ ነው የተወለደችው። በዛ አካባቢ በነበሩ ህዝቦች ውስጥ ታላላቅ የሆነ ደረጃ በነበራቸው ቤተሰብ ውስጥ የተወለደች ስለሆነች ለንጉሱ ቀጥተኛ የሆነ የቅርብ አማካሪ መልካ ክርስቶስ ለሚባል ሰው በጋብቻ መልክ ተድራ የእሱ ሚስት ሆነች ማለት ነው። እና መልካ ክርስቶስ ለንጉሱ ለሱስኒዮስ ተከታይ ስለነበረና ወደ ካቶሊክነት ስለተቀየረ የኢትዮጵያ ኦርቶዶክስ ተከታይ የሆኑትን ሰዎች ከሚያሳድዱት እና በግድ እንዲቀየሩ ከሚያደርጉት ሰዎች አንዱ ነበር። ከእለታት አንድ ቀን ከቤት ወጥቶ የኦርቶዶክሶችን ለማሳደድ በሚሄድበት ጊዜ ከቤቷ ወጥታ ወደ ገዳም ሄደች። ጠፍታ ማለት ነው። ሲመለስ መጥፋቷን ሲያውቅ በጣም ተናዶ ያለችበትን አካባቢ ሄደች የተባለችበትን አካባቢ እያቃጠለ ብዙ ሰዎችን ስለጎዳ ሰዎች ከሚጎዱ ብላ ተመልሳ ወደሱ ቤት መጣች። ከዛ አቡነ ስምዖን የሚባሉትን የኦርቶዶክሱን ጳጳስ ንጉሱ አስገደላቸውና ልብሳቸውን ለመልካ ክርስቶስ ለወለተ ጴጥሮስ ባል ማለት ነው እንደ ሽልማት ተደርጎ ይሰጠዋል። እና ያንን ልብስ ይዞ ቤት ሲወጣ ሲመጣና ስታይ በዚህ ምክንያት በጣም ትጸየፈውና ከእሱ ጋር ምንም አይነት ግንኙነት ማድረጉን ትታ በራሷ ላይ የሞትን አዋጅ አውጃ እስከምሞት ድረስ ምግብ አልበላም፣ ከሱ ጋር አልነጋገርም፣ እሱ ጋር አልተኛም ብላ ስትኖር ተስፋ ቆርጦ የፈለገችው እንድትፈጽም እንድትሄድ ፈቀደላት። ከዛ በኋላ ወጥታ ገዳም ስትሄድ መንገድ ላይ እያለች አንድ ቄስ ብቻሽን ልትሄጂ አይገባም አብራሽ የምትሄድ ጓደኛ ላምጣልሽ ብሎ እህተ ክርስቶስ የምትባል ሌላ እንዲሁ ከባሏ እንትታ ወደ ገዳም የምትሄድ ሴት ጋር ያገናኛቸዋል። እንግዲህ በመጽሐፉ አገላለጽ ይሄ የመንፈስ ቅዱስ ስራ ነው እና እግዚአብሔር ፈቅዶ ተገናኙ ይባልና ሁለቱ በጣም የሚዋደዱ እህቶች ሆነው ወደ ገዳም ሄደው ከዛ በኋላ ወለተ ጴጥሮስ ትመለኩሳለች። ከመለኮሰች በኋላ እንግዲህ የሃይማኖት እንቅስቃሴ ትጀምራለች። ወደ የቤተ ክርስቲያኑ ሁሉ እየሄደች ይሄ ንጉስ ኦርቶዶክስነትን የኢትዮጵያን ነባር እምነት ጥቶ ወደ ካቶሊክ ወደ ፈረንጆቹ ስለተቀየረ በቤተ ክርስቲያን ስሙን ልታነሱት አይገባም፣ ልትከተሉት አይገባም እያለች በድፍረት ማስተማር ጀመረች። በዚያ ዘመን ብዙ ሰዎች እንግዲህ ፈርተው ይሸሹ የነበረበት ነው። አሁን ዘርዓ ያዕቆብ የሚባለውን ትልቁን ፈላስፋችንን ብንወስድ ለምሳሌ፣ በዛ ጊዜ የነበረ ሰው ነው። በዋሻ ውስጥ ተቀምጦ ፍልስፍናውን ሲጽፍ የነበረበት ጊዜ ማለት ነው። እሷ ግን ወጥታ እየተጋፈጠች በግልጽ ስትሰብክ ንጉሡ፣ ሰምቶ በቁጣ ወደ እሱ እንድትመጣና በማስጠንቀቂያ ይህንን ድርጊቷ እንድትታረም ካልሆነ ግን እንደምትገደል አስፈራርቶ ይነግራታል። ከወጣች በኋላ ወደ ዋልድባ ወደሚባል ገዳም ትሄዳለች። ዋልድባ ገዳም ሄዳ ልክ በበረሃ ቅጠል እየበላች ለተወሰኑ ወራት ወደ ሰባት ወራት ከኖረች በኋላ ከጥቂት ጓደኞቿ ጋር ከነህተ ክርስቶስ እና ከሌሎችም ወደ ሶስት አራት ከሚደርሱ ጋር እግዚአብሔር ይገለጽላትና እንግዲህ በገድሉ መሰረት ምናምን እግዚአብሔር ይገለጽላትና አንቺ በገዳም ውስጥ እንድትኖሪ ሳይሆን ወደ ኢትዮጵያ ወደ ምድር ተመልሰሽ ሕዝቦችን ከጠፉበት እንድትመልሽ ገዳማትን እንድትመሰርች እፈልጋለሁና ሄደሽ ስለ እኔ አስተምሪ ብሎ ይነግራታል። እሷ ይሄንን የማድረግ አቅም የለኝም ጌታዬ፣ አልችልም ብላ ትመልሳለች። ትከራከረዋለች። ከብዙ ክርክር በኋላ ቃል ኪዳን ይሰጣታል። እንግዲህ በኢትዮጵያ ኦርቶዶክስ እምነት ውስጥ ቃል ኪዳን ማለት እግዚአብሔር ለቅዱሳን ሰዎች የሚሰጣቸው ስልጣን ነው እና ምንድን ነው ያ የሰጣት ስልጣን? ወደ አንቺ ገዳም የሚገቡ ሰዎች ሁሉ ከአንቺ ገዳም ተመልሰው አይወጡም። ወደ አንቺ የመጡ ሰዎች አይሰደዱብሽም፣ አይጠፉብሽም። እንደውም ወደ ዓለም ከሚጠፉ ይልቅ እንዲሞቱ ከጠየቅሽኝ ነፍሳቸውን እወስድልሻለሁ። ወደ ኃጢአት ተመልሰው ከመጥፋታቸው በፊት ወደ ጽድቅ እንዲሄዱ እንዲሞቱ ብትጸልይ ራሱ እገልልሻለሁ ብሎ ሁሉ ቃል ኪዳን ሰጣት። ይሄ ከሌሎች ለየት ያለ ቃል ኪዳን ነው። ይሄን ተቀብላ ከተመለሰች በኋላ ከፍተኛ የሆነ ማስተማር ስትጀምር ንጉሱ ሰምቶ ብዙ ህዝብ ስለሚከተላት አስመጣትና ሃይማኖትን እንድትቀይር ካልሆነ ግን እንደምትገደል ያስፈራራታል። እሷ ሃይማኖቴን፣ አልቀይርም የኢትዮጵያ የነባር እምነታችንን አጉድፈን ለአንተ አንሰግድም ብላ እምቢ ስትለው ሊገላት ሲል ከአካባቢው ያሉ ሰዎች በማማለድ ወደ እሱ ይቀርቡና እሷን ከገደልካት የእሷ ወንድሞች ትልልቅ ባለሟሎች፣ የአገሯ የፈጢጋር፣ የደዋሮ ሌሎችም ህዝቦች ሁሉ ይነሱብሃል፣ ጠላት ይበዛብሃል ወደ ስደት ላካት ተባለ። ያንን ብሎ ዥበይ ወደሚባል ወደ ሱዳን ጠረፍ አካባቢ ወደሚገኝ በረሃ እንድትሰደድ እና እዛ እንድትኖር ያደርጋታል። እሷ በሄደችበት ቦታ አሁንም ስለ ኢትዮጵያ የጥንት እምነት እና የጥንት ታሪክ እየነገረች ስታስተምር ብዙ ሰዎች ከተለያየ ቦታ እየመጡ ወደ እሷ መሰብሰብ ይጀምራሉ። የመጀመሪያ ገዳም እዛ ትመሰርትና ከዛም ፋሲለደስ የንጉሱ ልጅ ወደ ንጉሱ ቀርቦ፣ ወንድሞቿ ነግረውት ማለት ነው፣ ወደ ንጉሱ ቀርቦ እቺ ሴት እዛ ብትሞት አሁንም ሕዝቡ ያምጽብሃልና ተዋት፣ ልቀቃት፣ ፍታት ይለዋል ከዛ ምሽ ይልና ስትፈታ ከወጣች በኋላ ሌሎች ስድስት ገዳማትን ቆርቁራ በአጠቃላይ ሰባት ገዳማትን ፈጥራ ብዙ ሰዎች በዛ ውስጥ ተሰብስበው እየኖሩ ኢትዮጵያ እምነቷ እየጠፋ ባለበት ሰዓት የኢትዮጵያን ኦርቶዶክስ እምነት እንደገና እንዲያንሰራራ እና ሕዝቡም ሱስኒዮሱን ተቃውሞ ሱስኒዮስን መጨረሻ ላይ ወደ ሃይማኖቱ እንዲመለስ ያደረገች ሴት ነች። እንደውም ወደ ኦርቶዶክስ ከተመለሰ በኋላ ሱስኒዮስ የመጀመሪያውን የይቅርታ ደብዳቤ ከጻፈው አንዱ ለእሷ ነው። በዚህ ምክንያት ትልቅ ደስታ ሆኖ ከዚያም በኋላ እያገለገለች ኖረች። ስለዚህ ወለተ ጴጥሮስ ማለት የፈረንጅ ሃይማኖት የነበረው በዛ ጊዜ ቅኝ ግዛት የሚስፋፋው ፈረንጆች ተጽዕኖአቸውን የሚያስፋፉት በሃይማኖታቸው በተለይም በካቶሊክነት ስለነበረ ያንን እምነት ኢትዮጵያ ውስጥ ስር ሰዶ የኢትዮጵያን እምነት እንዳያጠፋ በማድረግ የተጋደለች ትልቅ የሆነች መሪ የነበረች ሴት ነች ማለት ነው። As I used Chitana understand, but today I understood I'm going to the different types "The and the Petrov Family," the of the in a chocolate bar, a "The Life and Struggles of Our Mother, wallet Petrov Family," struggles of the family. Struggles in Milan, a chocolate bar, a sort mangadu አስቀምጠዋል እዛ ላይ ይህ ምንም ማለት ነው? በተለይ ፕሮፌሰር ዌንዴ እዚህ ላይ ይህንን አጉልተው የመጽሐፉ ርዕስ እስከ መሆን ድረስ ክብደት እንዲኖረው ለማድረግ የወደዱት ወይም ሆን ብለው የሻቱት ለምንድን ነው ይላሉ። በጣም ጥሩ ጥያቄ ነው። አሁን የእነሱ መጽሐፍ በሁለት ነጥቦች ላይ ነው የሚያተኩረው። እንደው በተለያየ መንገድ ቀባብተው አወርማዘር ምናምን ብላው ቢያቀርቡትም ፕሮፌሰር ቤልቸር ትኩረታቸው በሁለት ፖለቲክሶች ላይ ነው። አንደኛው ሴክሽዋል ፖለቲክስ ነው ስነ ጾታ ፖለቲካ ማለት ነው። ሁለተኛው ኤትኒክ ፖለቲክስ ነው። በይበልጥ ግን ገኖ የሚታየው የሴክሽዋል ፖለቲክስ ነው ወይም ደግሞ ስነ ጾታ ፖለቲካ ውስጥ አሁን ባለው የዓለም ላይ የተለያየ ውዝግብና ችግር ምክንያት በዚያ ውስጥ ለእነሱ ሊጠቅማቸው በሚችል መንገድ ሀሳብ ለማምጣት ነው። እንግዲህ ይህን ምን ለማለት ነው? ሴክሽዋል ፖለቲክስ ስል የእነሱ አስተሳሰብ ምንድን ነው? እንደተጠቀሰው ርዕሱ ላይ ዘ ላይፍ ኤንድ ስትራግል ነው የሚለው። እንግዲህ የእንትኑ ገድሉ ተጋድሎን የሚያመለክት ነው። ገድልን ግን እነሱ የተረጎሙት ስትራግል በሚል ነው። ስትራግል ማለቴ ምን ማለቴ ነው በሚል ደግሞ ምሳች ፕሮፌሰሯ የዘረዘረችው ነገር አለ። ምንድን ነው ያለችው? ስትራግል የምለው ስለ ሴክሹዋል ስትራግል ነው። አንድ ሰው ወደ ገዳም በሚገባ ጊዜ የፍቶት ስሜት ስለሚፈታተነው፣ የወለተ ጴጥሮስ ህይወት በአጠቃላይ የፍቶት ስሜት ተጋድሎ ታሪክ ነው። የሚጎላው እሱ ነው ለማለት ነው። እንግዲህ የወለተ ጴጥሮስ ተጋድሎ ቅድም እንደጠቀስኩት የካቶሊክን እምነት ከሀገር ለማስወጣት እሷ እንደውም በባልነትን ሴክሽዋል ላይፍን ሁሉ ትታ በገዳም ራሷን በማኖር የምትበላው ነገር ሁሉ ራሱ ምግብ ከምትበላው ውስጥ አመድ እየጨመረች፣ ኮሶ እያደረገች ትመገብ ነበረ እና ያን የነበረውን ህይወቷን ሁሉ ወደ ጎን ትቶ ህይወቷ የወለተ ጴጥሮስ ተጋድሎ ከራስ ጋር ከሰውነት ከቦዲ ፖሊቲክስ ከምንለው ጋር ከሰውነት ጋር ራስን ሰውነትን የሴክስ ፍላጎትን ለማሸነፍ የሚደረግ ተጋድሎ ነው ለሚል ነው ስትራግል ብለው የተረጎሙት ማለት ነው። እና ከዛ በማያያዝ እንግዲህ ስትራግል የሚለውን የዚህ የፖለቲክ ሴክሱዋል ፖለቲክስ ለማምጣት አንዱ የተጠቀሙት የተመሳሳይ ፆታ ግንኙነት ላይ ነው። የተመሳሳይ ፆታ ግንኙነት በዓለም ላይ በተለያየ መንገድ የዚህ ግንኙነት የሚነሳ ነገር አለ። አሁን ሁላችንም እንደምናውቀው ከጥንት ጀምሮ የተመሳሳይ ፆታ ግንኙነትን በተመለከተ በርካታ ጽሑፎች አሉ። ይቺ ሴትዮ ማድረግ የፈለገችው ምንድን ነው? የኢትዮጵያ ቤተ ክርስቲያን ውስጥ በአስራ ሰባተኛው ክፍለ ዘመኑ የከዛ በፊት ተመሳሳይ ፆታ ያላቸው ሰዎች በቄስ ተባርከው ሊጋቡና ወደ ፍቅር ወዳለው ግንኙነት ውስጥ መኖር እንደሚችሉ እና ተማምነው ከኖሩም ወደ ገነት መንግስተ ሰማያት እንደሚገቡ ማስረጃ አግኝቻለሁ ብላ ነው ይሄንን ያመጣቸው። ስለዚህ ቅድም ባልኩት ታሪክ ውስጥ ወለተ ጴጥሮስ ከቤቷ ወጥታ ወደ ገዳም ስትሄድ አንዲት እህተ ክርስቶስ ከምትባል ሴት ጋር አንድ ቄስ አገናኛቸው እና ቄሱ ብቻሽን ትሄጅ ዘንድ ብቻሽን ትኖሪ ዘንድ መልካም አይደለም፣ እና አብራሽ የምትሄድ ጓደኛ ላምጣልሽ ብሎ ነው ያመጡላት። ያንን ምን ብላ ተረጎመችው? እግዚአብሔር ሔዋንን ለአዳም ሲፈጥርለት ብቻህን ትኖር ዘንድ መልካም አይደለም፣ እምታግዝህ ከጎንህ ሴት እንፍጠርልህ ብሎ ሔዋንን ለአዳም ፈጠረለት። ልክ እንደዚሁም ይሄ ቄስ አንቺ ወለተ ጴጥሮስ ብቻሽን ትሆኝ ዘንድ መልካም አይደለም፣ አብራሽ የምትኖር ሴት ላምጣልሽ ብሎ ያመጣላት እንደ ጋብቻ አድርጎ ማጋባቱን ለማሳየት ነው ብላ ሁለቱን መናንያን የፍቅር ግንኙነት ያላቸውና የመጋባት አይነት ግንኙነት ያላቸው አድርጋ ታቀርባለች። አንዱ በተሳሳተ መንገድ ያቀረበችው ብ- የማነሳው አንዱ ይሄ ነው። ጽሑፉ ይህንን ስለማይል፣ ሁለተኛው ከዚህ ከወጣች በኋላ ወለተ ጴጥሮስ ገዳማትን ሁሉ ከመሰረተች በኋላ አንድ ቀን ቤቷ ውስጥ ቁጭ ብላ ወደ ውጭ ወደ በበሯ ስትመለከት ሜዳ ላይ ወደ ስድስት የሚደርሱ ሴት ደናግሎችን ታያለች። እነዚህ ደናግሎች እርስ በርሳቸው ሲጫወቱ ትመለከታለች። በዚህ ሰዓት በጣም ትናደድና አምላኬ ሆይ እዚህ አመጣኸኝ አስቀምጥከኝ፣ ይህን ልታሳየኝ ነው ወይ ብላ በጣም አዘነች፣ የሚል ጽሑፍ አለ። ይሄንን የተረጎመችበት መንገድ አንዱ ስትራግል ከሚለው ወይም ሴክሹዋል ፖለቲካ ቦዲ ፖለቲክስ ውስጥ ያስገባችው አንዱ ይሄንን ነው። እንዴት ነው እሷ የተረጎመችው ይሄንን ወለተ ጴጥሮስ የቤቷ ቁጭ ብላ ወደ ውጭ በምትመለከትበት ጊዜ እነዛ ገዳም ውስጥ ያሉ ደናግሎች እሷ መለኩሴዎች ብላን የተረጎመችው ገሩ ላይ የሚለው ደናግል ልጆችን ነው የሚለው እንጂ መነኮሳት አይልም። እሷ ግን መነኮሳቶች ከውጭ ላይ ሆነው እርስ በርሳቸው ወሲባዊ የሆነ ግንኙነት ሲፈጽሙ አየች። ለስት ፉል ቱ ኢች አዘር እርስ በርስ እየተነካኩ እርስ በርስ እየተደባበሱ በስሜት በፍቶታዊ ስሜት እርስ በርስ ግንኙነት ሲያደርጉ ተመለከተች። ይህን ባየችበት ጊዜ ወለተ ጴጥሮስ በጣም ተናደደች። ልቤ ተናደደ ይላን ግርሉ ላይ ነደ ልቤ ይላልና ልቤ ተናደደ ያለችው ሰምና ወርቅ ነው። በሰምና ወርቅ ስናየው ወርቁ ወለተ ጴጥሮስ እነሱ ያንን ወሲባዊ ግንኙነት እያደረጉ ሜዳ ላይ ስትመለከት እሷም እንደ እነሱ ለመቀላቀል እና እነሱን የሚያደርጉትን ለማድረግ ስሜቷ መጣባት እና ስሜቷ ሲመጣባት የወሲብ ስሜት ሲመጣባት በዚህ ምክንያት አምላኬ ለምን ትፈትነኛለህ ይሄን ነገር አሳይተህ ብላ የተናደደችው በዛ ነው ብላ ይሄንን ትተረጉመዋለች እዛ ውስጥ የተጠቀመችው አንዲት ቃል ነው ይትማራ የሚል ቃል አለ ይሄ ቃል በተለያየ እንደ ኮንቴክስት እንዳገባቡ እንደ አውዱ ትርጉም ሊሰጠው ሲገባ ከአውዱ በመነጠል እነዚህ ሴቶች ያውም በሜዳ ላይ ያውም ሰው እያያቸው ያውም ደግሞ ሁለት ብቻ ሳይሆኑ ስድስት ሆነው በሜዳ ላይ እርስ በርሱ ፍቶት ሲፈጽሙ ተመለከተች በማለት የነበረው ባህል እዛ የነበረው ገዳም የገዳሙ ሴቶች በተለይ እርስ በርሳቸው ፍቶታዊ የሆነ ግንኙነት እንደነበራቸው የገዳሙ ትግል በአጠቃላይ ከፍቶት ጋር የነበረ ትግል እንደሆነ እና ወለተ ጴጥሮስ ያንን ለማጥፋት ከፍተኛ የሆነ እርምጃ ትወስድ እንደነበረ፣ ትቆጣ እንደነበረ፣ የመግደል ፍላጎት እንደነበራት የራሷን መንፈሳዊ ልጆች ጋር ለመተኛት የምትፈልግ ወንድና ሴቶች ተቀራርበው ሲያወሩ ደግሞ በጣም ይሄ የወንድና ሴትን ግንኙነት በጣም ውስጧ ስለሚጸየፍ እነሱ ለመግደል እንደምትፈልግ ይህንን አይነት ፍላጎት ያላት አረመኔ የሆነች ሴት አድርጋ ነው ከዛን ከመሰለ ገድል በተጣመመ መንገድ ይህንን ጽሁፍ የጻፈችው በጣም በርካታ ሌሎችም አጣመው የጻፉት አለ። አሁን ለምሳሌ ወለተ ጴጥሮስ የገዳሙን ልጆቿን ሕይወት እየተመለከተች ገዳም ሕይወት ውስጥ ያውም ካቶሊኮቹ እየተከታተሉ ሊያጠፏቸው በነበረበት ሰዓት ውስጥ ተቋቁሞ የኖሩት ፍጹም የሆነ መንፈሳዊነትን በመከተል ነውና በጣም በጸሎት በጾም ብቻ እንዲኖሩ መጫወት፣ መቀለድ ይሄ ሁሉ የተከለከለበት ነበር፣ በዛ ስርዓት ማለት ነው። ይሄን በምታደርግበት ጊዜ አንዱ ለገዳሙ ተከታዮቿ ስትል ኮሶ ትመገብ ነበር ይላል። ኮሶ እንግዲህ የመረረ ቅጠል ነው ከመድኃኒትነቱ በተጨማሪ እና ክርስቶስ መራራ ነገርን መራራ ሞትን እንደጠጣ ለተከታዮቹ እሷም መራራውን ኮሶ ትጠጣ ነበር የሚለውን እነሱ የግዙን ቃልም ስለማያውቁት ኮሶ የሚለውን ኩስ ብለው በመተርጎም ኩስ ትመገብ ነበረ የሚል ሁሉ በእንግሊዝኛ መጽሐፋቸው ውስጥ ከመጽሐፍ ደርሰዋል እና የስህተታቸው እንትን ከዚህ አንጻር በጣም ብዙዎች ናቸው ወይም በጥቂቱ ለማንሳት ነው እና እንግዲህ በአጠቃላይ የእነሱ ትኩረት ገድሉ ላይ የሀገሪቱ ታሪክ ላይ መንፈሳዊነቱ ላይ በጭራሽ አይደለም። ስለ መንፈሳዊነቱ ምንም አያነሱም፣ ግን ያንን ተጠቅመው እነሱ አሁን ላለው የዘመናችን ፖለቲካ ሊያገለግል የሚችልን ሀሳብ ለማምጣት ነው። ይሄ አናክሮኒዝም የሚባል አስተሳሰብ አለ። አሁን ይሄ እንዲህ አይነት አስተሳሰራት በጣም የተሳሳተ ነው እና አናክሮኒስቲክ በሆነ መንገድ ነው በመሳላቸው ይሄንን ስትራግል የሚለውን ከሴክሹአል ፖለቲክስ ጋር ለማገናኘት ፈልገው ነው ያን ርዕስ የሰጡት። አሁን እንዳነሱት በተለይም የሚታወቀው ፕሮፌሰር ወንዲ በእርግጥ ግራሃቸው ግዕዝ እንደሚያውቁ ቢናገሩም ግን የግዕዝ ችሎታ እንደሌላቸው በኢትዮጵያውያን የግዕዝ ሊቃውንት ዘንድ ይታወቃል። የትርጉም ጉዳይ አንስተዋል። በአንድ በኩል ትርጉም በአግባቡ ቋንቋውን ካለማወቅ የተነሳ በእርግጥ ብዙ ይጣመሙ ወይም የተፋለሱ ትርጉሞች ታይተዋል መጽሐፍ ውስጥ እንደዚሁም ደገ አካባቢው ሊቃውንት ተርጉሞ ትክክለኛውን ትርጉም አይሰጧቸውም። ፍላጎት አላሳዩም። ከዛ ውስጥ የተወሰኑትን ብቻ ከነሱ አጀንዳ ጋር የሚስማማውን ወስደዋል። በዚህ መልክ የታተመ መጽሐፍ ነው ይሄ መጽሐፍ። አደባባይ ውሏል፣ ለህትመት በቅተዋል። እንደገና አሁንም ፕሮፌሰር ወንዲና ዶክተር ማይክልን ቀጥለው ነው ያሉት ሌሎች የተለያዩ ህትመቶችንም ክብረ ነገሥትንም ጨምሮ እንደዚሁ ተርጉሞ ለማቅረብ በስራ ላይ ይገኛሉ። አሁን ለህትመት በቅቶ ያለውን በምን መልኩ ነው አሁን ማቃናት የሚቻለው? ቀጣይ ስህተቶችስ እንዳይደገሙ ምን ማድረግ ይቻላል? በጣም ጥሩ ጥያቄ ነው። አሁን የሚያሳስበው እና የሚያሳዝነው እነዚህ ሰዎች ይህንን አስተሳሰባቸውን ይዘው ጠንካራም ተቃውሞ ስላልቀረባቸው እና በሀገራችን ያለው የትምህርት ስርዓት ምቹ ሁኔታ ስለፈጠረላቸው ወደ ሌሎች መጽሐፍቶች ውስጥ ደፍረው በመግባት ራሳቸውን የኢትዮጵያ ሜዲቨል ሊትሬቸር ሊቃውንት በተለይ ፕሮፌሰር ዌል ቤልቸር የዛ ሊቅ እንደሆኑ አድርጋ ለማቅረብ በጣም በድፍረት ይሄን ሁሉ ያደርጋሉ። ከሚያደርጉት ነገር ውስጥ አንዱ አሁን እየሰሩት ያሉት በታምረ ማርያም ላይ ነው። በታምረ ማርያም ላይ የታምረ ማርያምን መጽሐፍ በሚተረጉሙበት ጊዜ የኢትዮጵያን የስዕል አሳሳልና የኢትዮጵያን ታሪክ ባለመገንዘብ፣ ለምሳሌ አሁን እርቃናቸውን የተሳሉ ስዕሎች ያሉበትን የታምረ ማርያም መጽሐፍ ሰው እርቃኑን የሚሳለው ሲሞት ነው። ሀፍረተ ሥጋው ባይታይም ቃናቸውን ሰዎች የተሳሉትን ልክ የወሲባዊ ግንኙነት እየፈጸሙ እንደተሳሉ አድርጎ በግልጽ ሀፍረተ ሥጋቸውን እየጠሩ ሁሉ በመጽሐፍ የሀገሪቱ ለብዙ ሺህ ዓመታት ያቆየችውን ሃይማኖት በሚያራክስ መንገድ መጽሐፍ መጽሐፋቸውን ቀጥለዋል። ይህንንም ጽፈው አሳትመዋል። ስለ በላኤ ሰብ ለምሳሌ ብንወስድ እነዚህ መጽሐፍቶች ውስጥ በታምረ ማርያም በተለይ የተገለጹት አንዳንድ ኃጢአት ፈጸሙ የተባሉት ግለሰቦችና ማርያም አማልዳ ያዳነቻቸው ግለሰቦች ኃጢአት የፈጸሙትን ኃጢአት የሀገሪቱ ባህል እና ሁሉም ሰው የሚፈጽመው ድርጊት እንደሆነ አድርጎ የሚያቀርብ አይነት አተያየትንም በመከተል ከዚያም አልፎ ደግሞ በተለይ በክብረ ነገሥትም ላይ ከሄድን ኢትዮጵያ የሚባል ነገር በጭራሽ እንዳልነበረና ኢትዮጵያውያን ሴሜቲክ የሚባሉት ጠቅላላ ከነ ሃይማኖታቸው ከነ ምናምናቸው ከአረብ አካባቢ ፈልሰው የመጡ ሰዎች እንደሆኑ በማድረግ በሀገሪቱ ውስጥ አስከፊ የሆነ በጣሊያን ፋሽስቶች ጊዜ ተጀምሮ የነበረውን የዘር ትርክት ወደ ሀገራችን እውቀትም መሰረት አለው ብሎ ለመናገር መሰረት ለመስጠት በሚሞክር ሁኔታ እንደዚህ አይነት እንቅስቃሴ እያደረጉ ነውና፣ አንደኛ የሚያነቡትን የሚተረጉሙትን መጽሐፍ በአግባቡ ማንበብ አይችሉም። ሁለተኛ ደግሞ እነዚህ ትርጉሞች የሀገራችንን ቤተ ክርስቲያንና ታሪክ የሚያበላሹ ብቻ ሳይሆን ወደፊት ልጆቻችን የሚያነቡትንም ታሪክ የሚያጣምሙና የሚያጠፉ ስለሚሆን እነዚህን መቃወም ያስፈልጋል። ይህንን ለማስቆም በሚያሳዝን ሁኔታ የሀገራችን የኢትዮጵያ ጥናትና ትምህርት ተቋም የሚባሉት በአጠቃላይ በውጭ አገር አስተሳሰብ እና መነጽር የሚመሩ ስለሆነ ይህንን በተደራጀ መንገድ ለማስቆም ከባድ ነው። ጥረት እያደረግን ነው። እንደ ግል የተወሰኑም በመነጋገር አንዳንድ ጥረቶችን እየጀመርን ነው። አንድ አሁን የግልጽ ደብዳቤ የተጻፈ አለ። የታተመውም አንዱ ነው። ግን እንደ ፕሪንስተን ዩኒቨርሲቲ ያለ ትልቅ ዩኒቨርሲቲ ጋር አቅም ኖሮት በእኩል ደረጃ ለዓለም ማሰራጨት የሚችል ህትመቱን ማሰራጨት የሚችል ድርጅት ኢትዮጵያውያን የለንም። እነሱ የሚፈልጉትን መጽሐፍ ይችላሉ። በተቻለ መጠን ይሄ ነገር አደገኛ የሆነና በስኮላርሽፕ ስታንዳርድም ትክክል እንዳልሆነ ተቃውሞ ማቅረብ ይገባል። እሱን ለማድረግ እየሞከርን ነው። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲን ጨምሮ ምሁራን ይህንኑ ግልጽ ደብዳቤ ለፕሪንስተን ዩኒቨርሲቲ ልካችኋል። ከዛ ምን አይነት ውጤት እናገኛለን የሚል ተስፋና ያላችሁ ያሰባችሁት ካልተሳካና መጽሐፍቶቹ ህትመታቸውን እስከቀጠሉ በታሪክ ላይ የሚያሳድረው አሉታዊ ተጽዕኖ ምን ይሆናል? ይላሉ። ጥሩ ጥያቄ ነው። እንግዲህ እኛ ይሄንን ያደረግነው አሁን ይሄንን ጽሁፍ እነሱ የሚሰሩትን ስራ ተቃውመው በርካታ ፕሮፌሰሮች ከተለያየ ሀገር አሁን ወደ አርባ አራት ደርሰዋል። እነዚህ አርባ አራት ምሁራን ከተለያየ ሀገር ይሄንን የፈረሙበት ትልቁ ምክንያት የፕሮፌሰር ቤልቸር እና የማይክል ክሌነር ትራንስሌሽን በአካዳሚክ ስታንዳርድ ደረጃውን ያሟላ አይደለም። ሄደው በሚተረጉሙበት ጊዜ የኢትዮጵያን ሊቃውንት የሚፈልጉትን ነገር ሳይነግሩ ደብቀው ወይም ሸውደው ኢንተርቪው አድርገዋል። የአካዳሚክ ስታንዳርድን ይሄ ይጣረሳል። የገዳሙን ሰዎች ያለፈቃዳቸው ፎቶ አንስተው መጽሐፍ ላይ አትመዋል። ያም ብቻ ሳይበቃቸው ደግሞ አገር ውስጥ ምሁራን የሰጧቸውን ትርጉም ሁሉ አንቀበልም ብለዋል። ስለዚህ ይሄንን ደረጃ የሚያሟላ አይደለም። አሁን ፕሪንስተን ዩኒቨርሲቲ የሚድል ኢስተርንን የተለያዩ አገሮችን የኤዥያን ሊትሬቸር በሚመለከት በጣም ታዋቂ የሆነ ዲፓርትመንቶች አሉት። በሁሉም ዲፓርትመንቶች ውስጥ ቋንቋ መሰረታዊ የሆነ መመዘኛ ነው። ቋንቋውን የማይችል ሰው አሁን አረብኛ የማይችል ሰው የአረብኛ መጽሐፍ ሊቅ ሆኖ አረብኛን መተርጎም አይችልም። እኛ ግን አንድም እኛ ውስጥ ያሉ ምሁር ነን የሚሉ ሰዎች በእነሱ በኩል በሚደረግላቸው ድጎማና ድጋፍ ምክንያት ትልቅ ስለሚባሉ እነሱ የሚደግፏቸው የእኛው ሰዎች ስላሉ፣ ከዚያም በተጨማሪ ደግሞ የሀገራችን የትምህርት ስርዓትን ስለተቆጣጠሩት በእኛ ላይ እንደፈለጉ ቋንቋችንን ሳያውቁ ግዕዝ ሳያውቁ የእኛ ታሪክ አባቶች የእኛ ታሪክ መሪዎች ተደርገው ይቆጠራሉና፣ ይሄ ዘረኝነትን መሰረት ያደረገ አሰራር በዓለም አቀፍ ስታንዳርድም ተቀባይነት የለውም በሚል ነው። እነዚህ ፕሮፌሰሮች ድምጻቸውን ያሰሙት ይሄ ኦፕን ሌተር የዚህ ፐብሊኬሽን፣ የዚህ እንቅስቃሴ አካል ሆኖ ፐብሊክ ዶክመንት ሆኖ ወደፊት ይቀጥላል። ትርጉማቸውን ከቀጠሉ አሁንም በሚሰሩ ስራዎች ላይ አጸፋዊ የሆነ ምርምሮችን ለማድረግ ጥረት እናደርጋለን። የኢትዮጵያ ኦርቶዶክስ ቤተ ክርስቲያንም ማናቸውም ሰዎችም ባላቸው አቅም ይሄንን ሊቃወሙ ይገባል። ይሄ ካልሆነና በዚህ የሚቀጥሉ ከሆነ በሀገራችን ታሪክ ላይ አሉታዊ የሆነ አስተዋጽኦ ያመጣል። ምክንያቱም አንዱ ትልቁ ፖለቲካ፣ የዘመናችን ፖለቲካ የሜሞሪ ወይም የትውስታ ፖለቲካ ነው። ምን አይነት አስተሳሰብ ነው ወደ ልጆቻችን ውስጥ የሚገባው? በሀገራችን ውስጥ ያሉትን ልዩ ልዩ ፍላጎቶችና አለመግባባቶች አቻችለንና ፈተን በእጃችን ባሉት ችግሮች ላይ እንዳናተኩር ነባር የሆነውንና የድሮ ታሪክን ቁስል እንዲሆንና የአሁን ዘመን አጀንዳ እንዲሆን በሚያደርግ መንገድ ተንኮል የሚሰሩ ምሁራንን በእውነት በሁሉም ደረጃ ሕዝቡ ሊቃወም ስለሚገባ ይሄ ጥረት ይቀጥላል። እነሱም ሊቀጥሉ ይችላሉ። ፍጻሜውን እንግዲህ አብረን የምናየው ይሆናል። ዶክተር ይርጋ ገላ ወልደየስ በከርቲን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ድህረ ምረቃ ገዲብ መምህርና ተመራማሪ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።